የትላንትናው ማክሰኞ በፓርቲዎቹ ውስጥ የሚወዳደሩ እጩዎች ክርክር ያደረጉበት አልነበረም። በሦስቱ ምዕራባዊ ክፍለ ግዛቶች በአሪዞና፣ በአይዳሆና ዩታ በመንደርደሪያው የዝግጅቱን ቅምሻ ነው አድማጮች የሰማችሁት። ዲሞክራሲ በተግባር ነው ፕሮግራሙ። ታዲያ ወዲህ ወደ ዩናይትድ ስቴትስ የሚመልሰን ወቅታዊ ዝግጅት ነው ይዘው የቀረበው፣ መግቢያውን ላሰማችሁ። ሪፐብሊካኑ ዶናልድ ትራምፕ የቴክሳሱን ቴድ ክሩዝን ከ20 በላይ ነጥብ በማግኘት በቀላሉ ያሸነፉት በአሪዞና ክፍለ ግዛት ሲሆን የሃምሳ ስምንቱን ተወካዮች ድምፅ ጠቅልለው ነው የወሰዱት። በፕሬዚዳንታዊው ምርጫ በፉክክሩ በክሩዝ በዩታ ከግማሽ በላይ ድምፅ አሸንፈው የአርባ ተወካዮችን ድምጽ በመሰብሰብ ማንሰራራት ችለዋል። ዲሞክራቷ ሂላሪ ክሊንተን አሪዞና ላይ ሳንደርስን ተፎካካሪያቸውን፣ ያሸነፉት በከፍተኛ የድምጽ ብልጫ ነው። 1681 ለ927 እየመሩ ነው። በተወካዮች ድምፅ ቁጥር ዶናልድ ትራምፕ አስፈላጊውን 1237 የተወካዮች ድምፅ ፓርቲያቸው የሚጠይቀውን ለማግኘት ለፕሬዝዳንትነት የሪፐብሊካን ፓርቲውን መወከል እንዳይችሉ ለማድረግ የኦሃዮ አስተዳዳሪ ጆን ኬሲች እንዲሁም ሴናተር ቴድ ክሩዝ ከባድ ጥረት ላይ ናቸው። የአሜሪካ ድምፁ ዘጋቢ ክሪስ ሃኒስ የትላንቱን ቅድመ ምርጫ አጠቃላይ ውጤት አጠናቅሯል። ሰለሞን ክፍሌ ለዲሞክራሲ በተግባር ዝግጅቱ ቀደም ብላችሁ በመግቢያው እንደሰማችሁት እንዲህ አቀናብሮታል። የትላንትናው ማክሰኞ በፓርቲዎቹ ውስጥ የሚወዳደሩ እጩዎች ክርክር ያደረጉበት አልነበረም። በሦስቱ ምዕራባዊ ክፍለ ግዛቶች በአሪዞና፣ በአይዳሆና ዩታ ሕዝቡ ነበር ድምፅ ሲሰጥ ውሎ ያመሸው። እንደ ከዚህ ቀደምቱ ቅድመ ምርጫዎች ሁሉ ደግሞ በትናንትናው ምሽት አብዛኛውን የድምፅ ብልጫ ያገኙት ከሪፐብሊካኑ ወገን ዶናልድ ትራምፕ፣ ከዲሞክራቶቹ በኩል ደግሞ ሂለሪ ክሊንተን ናቸው። ዶናልድ ትራምፕ በአሪዞና በቀላሉ ነው ያሸነፉትና የሁሉንም ሐምሳ ስምንት ተወካዮች ድምጽ የሰበሰቡት በዚህ ውጤት መሰረትም የቴክሳሱን ሴናተር ቴድ ክሩዝን ከሀያ በላይ በሆነ ነጥብ እንዲቀድሙ አስችሏቸዋል ቴድ ክሩዝ ዩታ ላይ አብላጫውን ድምፅ ስላገኙ ግን ወድቀው አልቀሩም መነሳት ችለዋል የዩታን አርባውንም የተወካዮች ድምፅ አጋብሰው ዶናልድ ትራምፕ ክፍልፋዩን ድምፅ እንኳን እንዳያገኙ አድርገዋል እርሳቸው ማለትም ቴድ ክሩዝ እና የኦሃዮው አስተዳዳሪ ጆን ኬሲች ትራምፕ አስፈላጊውን 1237 የተወካዮች ድምፅ በማግኘት ለፕሬዚደንትነት የሪፐብሊካኑን ፓርቲ በመወከል መወዳደር እንዳይችሉ ለመከላከል ከባድ ጥረት ይዘዋል። የሪፐብሊካን ፓርቲው ጉባኤውን የሚያካሂደው ሐምሌ ውስጥ ነው። ይህ በእንዲህ እንዳለ የቬርማንቱ ሴናተር ዲሞክራቱ በርኒ ሳንደርስ ለፕሬዝደንትነት በሚያደርጉት ውድድር ከፍተኛ ጠቀሜታ አላቸው የሚባሉትን ሁለት ክፍለ ግዛቶች የአይዳሆንና ዩታን አሸንፈዋል። በዚህም ከሁለቱ ክፍለ ግዛቶች ከሰባ በላይ የተወካዮችን ድምፅ በማግኘት ዋናዋን ተቀናቃኛቸውን ሂለሪ ክሊንተንን አሸንፈዋል። ሂለሪ ክሊንተንም አሪዞናን በከፍተኛ የድምፅ ብልጫ አሸንፈዋል። በእስካሁኑ ውድድር ሂለሪ አንድ ሺህ ስድስት መቶ ሰማንያ አንድ ሳንደርስ 927 የተወካዮችን ድምፅ ያገኙ ሲሆን ሂለሪ በርቀት እየመሩ ነው። አሁን በውድድሩ የቀሩት ከሪፐብሊካን ፓርቲው ሦስት ማለትም ዶናልድ ትራምፕ፣ ቴድ ክሩዝና ጆን ኬሲች ከዲሞክራቲክ ፓርቲው ሁለት ማለትም ሂለሪ ክሊንተንና በርኒ ሳንደርስ ብቻ ናቸው። ወደ ሪፐብሊካን ፓርቲው እንመለስ። የቴክሳሱ ሴናተር ቴድ ክሩዝ በዛሬው ዕለት የቀድሞውን የፍሎሪዳ አስተዳዳሪ የጄብ ቡሽን ድጋፍ አግኝተዋል። ጄብ ቡሽ በዘንድሮውም የዩናይትድ ስቴትስ ፕሬዝደንታዊ ምርጫ ገብተው ሲወዳደሩ ከቆዩ በኋላ አልሆን ሲላቸው በቅርቡ አቋርጠው መውጣታቸው ይታወሳል። ይህንኑ ድጋፍ አስመልክቶ ግን ከቴድ ክሩዝ የምርጫ ዘመቻ አስተባባሪ ቢሮ የወጣ መግለጫ ሪፓብሊካኖች የዋይት ሐውስን ቤተ መንግሥት ለማሸነፍ ያላቸው ብቸኛ ተስፋ ቴድ ክሩዝን በእጩነት ማቅረብ ነው ሲሉ ቡሽ መናገራቸውን ይገልጻል። ጄብ ቡሽ በዚሁ የድጋፍ መልእክታቸው ላይ ዶናልድ ትራምፕን መተቸታቸውም ተወስቷል። ለሀገራችንና ለፓርቲያችን ህልውና ስንል ዶናልድ ትራምፕ ወደ ፖለቲካው መድረክ ይዘው የመጡትን የመከፋፈልና አስነዋሪ ቃላት የመጠቀም ባህል ለመከላከል መንቀሳቀስ አለብን ብለዋል ጄብ ቡሽ። የትላንቱ ቅድመ ምርጫ ድምፅ ቆጠራ ይካሄድ የነበረው በቤልጅግ ርዕሰ ከተማ በብራሰልስ የአሸባሪዎች ጥቃት ከተፈጸመ ጥቂት ሰዓታት በኋላ ነው። ሦስቱ ፍንዳታዎች የደረሱትም ሁለቱ በአውሮፕላን ማረፊያ፣ አንደኛው በባቡር ጣቢያ መሆኑ ተዘግቧል። ብራስልስ የአውሮፓ ሕብረት ዋና ጽሕፈት ቤት መቀመጫ መሆኗ ይታወቃል። ከዚህ ቀደም የደረሱ የሽብር ጥቃቶች ከሙስሊም ነውጠኞች ጋር የተያያዙ መሆናቸውን ተከትሎ ወደ ዩናይትድ ስቴትስ በሚገቡ ሙስሊሞች ላይ ጊዜያዊ እገዳ እንዲደረግ ጥሪ ያስተላልፉት ዶናልድ ትራምፕ አዲስ ጥቃቶች ሊፈጸሙ እንደሚችሉ መክሬ ነበር ብለዋል። ብራሰልስ ውብ ከተማ ከመሆኗም በላይ ከዚህ ቀደም አንዴ እንኳ ወንጀል ያልተፈጸመባት ናት። ይኸው ዛሬ ግን ከባድ ውድመት ደርሶባት እናያለን ብለዋል ዶናልድ ትራምፕ። ሌላው ከሪፐብሊከን ፓርቲው ለፕሬዝደንትነት የሚወዳደሩት የኦሃዮ አስተዳዳሪ ጆን ኬስች በበኩላቸው ዓለም አቀፉ ሕብረተሰብ ይህን መሰሉን ሰይጣናዊ ተግባር የሚፈጽሙትን ወንጀለኞች ለይቶ በማውጣት ማውደም ይቻለው ዘንድ ጥረቱን በዕጥፍ ማሳደግ አለበት ብለዋል። የቴክሳሱ ሴናተር ቴድ ክሩዝም አስተያየት ሰጥተዋል። ሙስሊም ጽንፈኞች በእኛ ላይ ጦርነት ያወጁ በመሆናቸው በፕሬዝደንትነት ከተመረጡ የዩናይትድ ስቴትስን ወታደራዊ ኃይል በሙሉ ተጠቅሜ ራሱን እስላማዊ መንግስት ብሎ በሚጠራው ቡድን ላይ ድል ቀዳጃለሁ ብለዋል። የቀድሞዋ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ዲሞክራቷ ሂለሪ ክሊንተንን በበኩላቸው ስለዚሁ ትላንት አሸባሪዎች በብራስልስ ስላደረሱት ጥቃት ሲናገሩ ዩናይትድ ስቴትስ ከአውሮፓ ሸሪኮቿ ጎን በህብረት መቆምና ሽብርተኝነትን መዋጋት አለባት ብለዋል። ምላሹን ለመስጠትም ጠንካሮችና ብልህ ሆነን መገኘት ይጠበቅብናል ያሉት ክሊንተን አክለው ሲናገሩ ይህን መሰሉ ሰይጣናዊ ተግባር እንዲቀጥል ሊፈቀድለት አይገባም ብለዋል። ዓለም አቀፉ ኅብረተሰብ በአንድነት ቆሞ እስላማዊ መንግሥትና እምባዩን ጽንፈኛ ቡድን ማውደም ይገባዋል ሲሉም ክሊንተን ጥሪ አስተላልፈዋል። ወደ ዩናይትድ ስቴትስ ፕሬዝደንታዊ ምርጫ ዘመቻ ስንመለስ ሪፓብሊካኖች በሚቀጥሉት ሦስት ሳምንታት የሚኖራቸው ፉክክር ሁለት ብቻ ይሆናል። አንደኛው በመጪው ቅዳሜ በማዕከላዊ ምዕራብ ግዛት በዊስኮንስን ፣ ሁለተኛው በሳምንቱ በምዕራባዊው የኮሎራዶ ግዛት የሚያደርጉት ይሆናል። ለማጠቃለል የትላንት አሸናፊዎች በሦስቱ ክፍለ ግዛቶች አሪዞና፣ ሂለሪ ክሊንተን ከዲሞክራቲክ ፓርቲው፣ ዶናልድ ትራምፕ ከሪፐብሊካኑ ወገን፣ በርኒ ሳንደርስ አይዳሆና ዩታን ከዲሞክራቲክ ፓርቲው፣ ቴድ ክሩዝ ዩታን ከሪፐብሊካኑ ወገን ናቸው። በዚሁ አበቃለሁ።